ከመቶ ዓመታት በላይ ታሪክ ባለው በቦስተን ማራቶን የወንዶቹን ሌሊሳ ዴሲሳ ከኢትዮጵያ የሴቶቹን ካሮላይን ሮቲች ከኬንያ አሸንፈዋል። በኢትዮጵያ ሕፃናትን ለሚረዱ የበጎ አድራጎት ድርጅቶች ገንዘብ ማሰባሰቢያ የአምስት ኪሎ ሜትር የሩጫና የእግር ጉዞ ፕሮግራም በዋሽንግተን ዲሲ ይካሄዳል። በትላንቱ የቻይና ዓለም አቀፍ ግማሽ ማራቶን ሩጫ ውድድር ሞስነት ገረመው ከኢትዮጵያ አሸንፏል። እነዚህን ይዘናል በቀዳሚነት አብራችን ቆዩ። የዛሬው የቦስተን ማራቶን መቶ አስራ ዘጠነኛው ነው። የመጀመሪያው ውድድር የተካሄደው እንደ አውሮፓውያን ዘመን አቆጣጠር በሺ ስምንት መቶ ዘጠና ሰባት ዓመተ ምሕረት ሲሆን በየዓመቱ የሚያዘጋጀው የቦስተን አትሌቲክስ ማኅበር ነው። ዋና ስፖንሰሩ ጆን ሃንኮክ ፋይናንሻል የተባለ የገንዘብ ተቋም ሲሆን በአንደኝነት ዛሬ ቀድመው ላሸነፉ ሯጮች ለእያንዳንዳቸው ስምንት መቶ ሺህ ዶላር ሽልማት ተዘጋጅቷል። በመጀመሪያው የቦስተን ማራቶን ዐሥራ አምስት ሯጮች ጀምረው ዐሥር ብቻ ማጠናቀቃቸው ሲታወስ ዛሬ በኦፊሴል ተመዝግበው የተካፈሉ ሯጮች ቁጥር ሰላሳ ስድስት ሺህ ደርሷል። በተለይ ዛሬ ውድድሩ የተካሄደው ከሁለት ዓመታት በፊት አሸባሪዎች ቦምብ አፈንድተው በተሳታፊዎችና ደጋፊዎች ላይ ጉዳት ካደረሱ በኋላ ነው። በጣም የሚያስገርመው ደግሞ ያ ጥቃት እንደገና ሊደርስ ይችላል የሚል ፍራቻ ሳያድርባቸው ሰለባዎች ሳይቀሩ በዛሬው ውድድር ሲሳተፉ መታየታቸው ነው። በዚህ በዛሬው የሴቶቹ ማራቶን ሁለተኛና ሶስተኛ የወጡት ማሬ ዲባባና ብዙነሽ ደባ ናቸው። በወንዶቹ ተከታትሎ የገቡት የኢትዮጵያ አትሌቶች ሌሊሳ ደሲሳና የማነ ጸጋይ ሆነዋል። ሁለት ዜሮ ዘጠኝ አስራ ስድስት የሌሊሳ ደሲሳ ጊዜ ነው። በሌላ የማራቶን ዜና መወስነት ገረመው በትላንቱ የቻይና ግማሽ ማራቶን 59 ደቂቃ ከ52 ሴኮንድ በሆነ ጊዜ ያሸነፈው የወቅቱን ሻምፒዮን ንጉሴ አምሎሶምን ቀድሞ በመግባት ነው። የገባበት ጊዜም የኮርሱን ሬኮርድ አሻሽሎ ሲሆን በቻይና ምድር ርቀቱ ከ60 ደቂቃ በታች ሲሸፈን ትላንት ለመጀመሪያ ጊዜ መሆኑ ነው። ስፖርት ለሰብኣዊነት በኢትዮጵያ ሕፃናትን የሚረዱ ድርጅቶችን በገንዘብ ለማገዝ እዚህ በዋሽንግተን ዲሲ ግንቦት አንድ ቀን 2007 ዓ ም የአምስት ኪሎ ሜትር የጎዳና ሩጫና የእግር ጉዞ ይደረጋል። በሬስ ፎሬቨር ማለትም ለዘላቂ የሕፃናት እድገት ዋስትና በተባለው ድርጅት አስተባባሪነት የሚካሄደው ይህ የአምስት ኪሎ ሜትር የጎዳና ሩጫና እግር ጉዞ እዚህ በዩናይትድ ስቴትስ ሲካሄድ ለመጀመሪያ ጊዜ ሲሆን ከአንድ ወር በኋላ ሰኔ 7 2007 የሚደረገውን ጨምሮ በአዲስ አበባ ሲካሄድ ለሁለተኛ ጊዜ መሆኑን የድርጅቱ መሥራችና ፕሬዝደንት አቶ በረከት ወልዱ ገልጸውልኛል። በአዲስ አበባ ያለፈውን ዓመት ማራቶን በማስጀመርና ሕፃናቱን በማበረታታት ከፍተኛ እርዳታ ያደረጉላቸውን አትሌት ቀነኒሳ በቀለን፣ እንዲሁም አርቲስት ማህሙድ አህመድን፣ እንግዶችን በነጻ በማጓጓዝ የተባበረውን ጌትስ ትራቭል ኢትዮጵያ፣ ፔፕሲና ሌሎች ድርጅቶችና ግለሰቦች ለሰጡት ድጋፍ ምስጋና በማቅረብ ለጀመሩት ለአቶ በረከት ወልዱ በዋሽንግተኑ ዝግጅታችሁ ላይ ምን ያህል ሰው ትጠብቃላችሁ ብያቸው ነበር። እዚህ ዋሽንግተን ለሚደረገው እስከ ሁለት ሺህ ከሁለት ሺህ ሁለት ሺህ አምስት መቶ የሚደርስ ሰው ይመጣል ብለን እንጠብቃለን። ነገር ግን አንተም ልታቅ ትችል ይሆናል በፊት ፕላን ስናደርግ ያላወቅነው ነገሮች አሉ በዝግጅት እሁድ የማዘስ ዴይ ነው። እዚ ዋሽንግተን አሜሪካ ብዙ የትምህርት ተማሪዎችም ግራጁዌሽን ዴይ ስለሚሆን ብዙ ወላጆች ለዚሁ ለግራጁዌሽን በየቦታው ይሄዳሉ። ግን ያም ሆነ ሁለት ሺህ ያልነው ቁጥር የምናገኝ ይመስለኛል። ከተሳታፊዎች የሚጠበቅ ክፍያ አለ? አዎ እዚህ ዋሽንግተን በምናደርገው ለእያንዳንዱ ሰው ሰላሳ ብር ነው ምናስከረው ሰላሳ ዶላርስ ማለት ነው። ያ እንግዲህ ተሰባስቦ ሁሉንም ወጪ ይሸፍናል ብለን እንገምታለን። በቅድሚያ ለጨረሱ ታዲያ እናንተ ሽልማት ትሰጣላችሁ? ከተሰጠስ ምን ያህል? ይህ እንግዲህ የእኛ አላማ ዋናው የበጎ አድራጎት ስለሆነ ብዙ ጊዜ በብዙ ቦታዎችም ተጠይቅ ያለው ይህንን ውድድርም አይደለም። እኛ ይህን የምናየው እንደ ዝግጅት ውስጥ መሳተፍ ነው ስለዚህ አሸናፊ ብለን የምንለው የለም። እኛ ሁሉን በቀኑ የመጡ ወገኖቻችን እንግዶቻችንም በሙሉ በቦታው ላይ ሲገኙ አሸናፊዎች ናቸው ብለን ስለምል አሸናፊ ይህንን ያህል ያገኛል ወይም ይሄ ሰጠዋል የሚል የለም ግን በህይወት ላይ መቼም አንዳንድ ልዩነቶች ስላሉ ቀድሞ ለሚጨርሱ አስር ወንዶችና አስር ሴቶች እንዲሁም በዕድሜ ክፍልፍል ስለምናደርግ ለዛም በየእድሜው ክፍያ የሚጨሩ ሰዎች ሜዳሊያ እንሰጣለን። ግን ለተሳታፊዎች በሙሉ ሰርቲፊኬት እንሰጣለን። አሸናፊ ሁሉም ነው ስላለን ለሁሉም የአሸናፊነቱን ሰርቲፊኬት እንሰጣለን። ይህን መሰሉን ስፖርት ለሰብአዊነት መርሃ ግብር ስታካሄዱ የመጀመሪያቸው አይደለም። የመጀመሪያውን አዲስ አበባ እንዳካሄዳችሁ ተዘግቧል። ከዚህ ደግሞ በጣም ብዙ ሰው ወደ አዲስ አበባ ድረስ ሄዶ ለዚህ በጎ ተግባር ተሰልፎ ተመልሷል። አሁን እዚህ በምታካሄዱት ውድድር ከአዲስ አበባ የሚመጡ እንግዶች ይኖሯችኋል? እስካሁን እንግዲህ ከአዲስ አበባ የሚመጡ የተረጋገጠ የለንም። የሚመጡ ጥቂት ሰዎች ይኖራሉ ግን ይህን ያህል ይመጣሉ ተብሎ የሚወራም ወሬም ሊሆን አይችልም። ቢመጡም ቁጥራቸው በጣም ትንሽ ነው። እኛም ከዛ እንዲመጡ የገፋፋ ነው የለም። ብንገፋፋ ከዚህ ወደዛ እንዲሄዱ ነው ምናደርገው። ዋናው ይሄም ሪል የዚህ የእኛ ድርጅት አላማ አንዱም ከዚህ የሚሄዱ ሰዎች ሀገራችንን እንዲያዩና በሀገራችን ላይ የተለያየ ትኩረት እንዲያደርጉ ከዚህም አልፈው በሌላም ቢዝነስ ውስጥ ተሳትፈው ለሀገራችን እንዲያበረክቱ ነው። ማስተዋወቅም ጭምር ስለሆነ ብዙውን ትኩረታችን ከዚህ ወደዛ መውሰድ እንጂ ከዛ ወደዚህ የማምጣት አይደለም። በሌላ በኩል ይህን አይነቱ ዝግጅት ብዙ ወጪ ይጠይቃል። ለስቴዲየም ብዙ ሺህ ብር ያስፈልጋል። ሴኩሪቲ እና መሳሰሉት የሚከፈለው ገንዘብ ቀላል አይደለም። ከት ታመጣላችሁ? ጥሩ ጥያቄ ነው። አንተም ብትሰጠን እንወስዳለን። ግን ግን የሚሰጡን የኮርፖሬት ድርጅቶች አሉ። እዚህ እንግዲህ እንዳልኩ አሁን እኛ ጀማሪዎች ነን፣ ህጻኖች ወይም ቤቢ ስቴፕስ እንደሚባለው በፈረኝ ወይም በእኛ ቋንቋ ዳዴ ላይ ነው ያለነው። ትንሽ ኦርጋኒዜሽን ነን። ስለዚህ ብዙ የኮርፖሬት ስፖንሰርሺፕ የለንም ግን ለእኛ በምናደርገው ድርጊት ሲታይ ብዙ አለም ማለት ይቻላል። በዚህ በአጭር ጊዜ ውስጥ ለምሳሌ ለመጥቀስ ሲያህል በተቀዳሚ ኮሎኒያል ፓርኪንግ ብዙ ጊዜ ነው የሰራሁበት ኩባንያ ነው። እሱ ተቀዳሚውን እርዳታ የሚያደርግልን ነው። ካይዘር ፐርማንንቴ የኢንሹራንስ የሄልዝ ኢንሹራንስ ኩባንያ ነው። እዚህ የታወቀ ነው። እሱም እንደዚሁ እርዳታ ያደርግልናል። ኢትዮጵያን ኤርላይንስም ተባብሮናል፣ ነጻ ትኬት በመስጠት እና በቦታውን በመገኘት። ሌሎች ግለሰቦች በአካባቢያችን ጉልበት ያላቸው ብለን የምናምናቸው ለጊዜው ትንሽ እርዳታ ያደርጉልናል። ለዚህም ነው ደግመን አሁን የሲስተር ጥበበን እንደገና በዚህ አመት ልንደግፍ የተነሳ ነው። ምክንያቱም ያለፈው አመት ያደረግነው የገንዘብ ስብስቦች ስም ነው የሆነባት እንጂ ምንም የተጠቀመችው ነገር አይደለም ለመግለጽ የማይቻል ያህል ስብሳቢ አድርገን ነው የሰጠናት። ስለዚህም ነው ድጋሚ እንደገና አሁን ጠቀም ያለ ልናደርግላት እንችላለን በሚል እምነት ነው የምናደርገው። እንዳልኩ አሁን የጀመርን ነን። እየቀጠልን በምንሄድ ጊዜ ወደፊት በሎንግ ተርም እንግዲህ፣ በረጅም ጊዜ ውስጥ የደጋገመን ይህን ስናደርግ እየተለቅ እንሄዳለን የሚል እምነት አለን። አቶ በረከት ወልዱን አመሰግናለሁ። አድማጮች፣ በነገራችን ላይ ባለፈው ዓመት በስፖርት አማካይነት አዲስ አበባ ላይ በተካሄደው የሰብአዊ እርዳታ ዝግጅት ከዚህ ከዋሽንግተን ሄደው ከተሳተፉ መካከል በሩጫ ከፍተኛ ልምድ ያካበተው ጄፍ ሆሮዊት ይገኝበታል። ጄፍ ከዚህ ቀደም ከመቶ ሰባ በላይ በሆኑ በዩናይትድ ስቴትስና በመላው ዓለም በተካሄዱ የማራቶን ውድድሮች የተሳተፈ ስፖርተኛ ነው። ለማብቃት በዋሽንግተኑ ዝግጅት ከሁሉም በላይ ሰዓት እንዲከበርላቸው ነው አዘጋጆቹ አጥብቀው ያሳሰቡትና ጠዋት ሦስት ሰዓት ስለሚጀመር በሰዓቱ ተገኙላቸው። እኛም ተመዝግበናል። እዚያው እንገናኝ። በዚሁ ላብቃ። አድማጮች፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።